የባለ ብዙ ቀለም ሀሳቦች መናኸሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ሰላም ጤና ስትልኝ እንደምን አምሽታችኋል? የአሜሪካ ድምፅ ዋሽንግተን ዲሲ የዕለተ ሐሙስ፣ ህዳር 17 2013 ዓ ም ዝግጅት ጀመረ። ለምሽቱ ከያዝንላችሁ ጥንቅሮች መካከል ኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል እያካሄደ ያለው የህግ ማስከበር ዘመቻ ፍጻሜውን ሊያገኝ መሆኑን ጠቅላይ ሚኒስቴር አብይ መድ አስታወቁ። ይህን የተመለከተ ዘገባ በምሽቱ እናስደምጣችኋለን። በሌላ በኩል ባለፉት ሳምንታት ከኢትዮጵያ ትግራይ ክልል እየተሰደዱ ሱዳን የሚገቡ ተፈናቃዮች ቁጥር መብዛት የኮሮና ቫይረስ ወረርሽኝን ሊያባብስ ይችላል ሲሉ በምስራቅ ሱዳን ጋዳሪፍ የሚገኙ የጤና ባለሙያዎች ስጋታቸውን ገልጸዋል። ይህም በምሽቱ ይደመጣል። በዛሬው ዕለት በዚህ በአሜሪካ በሚከበረው ትልቁ የምስጋና በዓል ቴንክስ ጊቪንግ እንዴት እንደሚከበር ቃኝተናል። ዛሬ ድነር እናረጋለን ቤት ውስጥ ከልጆቼ ጋርና እና ወንድሞቼን እና ሃይሶቼን ሜታይ እናም ደግሞ በኋላ ለማረግ እናስባለን። የሰማችኋት ጩኒ ሙላትን ነው። ላለፉት 20 አመታት የምስጋና በዓልን ከቤተሰቦቿ ጋር እንዴት እንዳሳለፈች ታጋራናለች። ሌሎች ጥንቅሮችም ይኖሩናል። ከሁሉ አስቀድመን አብራችሁን ስለምታመሹ እናንተን አድማጮቻችንን እናመሰግናለን። ኤደን ገረመው በመስተንግዶ ስመኝሽ የቆየ በዜናዎቹ ኤልያስ አስማረ በቅንብሩ ከእናንተ ጋር እናመሻለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገር። አመሰግናለሁ ኤደን። የኢትዮጵያ መንግስት በሕወሓት ቡድን ላይ ከጀመረው ሕግ የማስከበር ዘመቻ ጎን ለጎን ቡድኑ የሚያደርገውን ኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ማሳወቅ ቀዳሚው ስራው እንዲሆን የአማራ ዲሞክራሲያዊ ኃይል ንቅናቄ ጠየቀ። ንቅናቄው በማይካድራ የተፈጸመውን ጥቃት አውግዞ አጥፊዎች ለፍርድ እንዲቀርቡ የጠየቀ ሲሆን መንግስት በቤኒሻንጉል ጉሙዝ ክልል መተከል ዞን እየተደረገ ያለውን ጥቃትም ትኩረት ሊሰጠው ይገባል ብሏል። ንቅናቄው ሰሞኑን የኢትዮጵያ መከላከያ ሰራዊት በተቆጣጠራቸው አንዳንድ ቦታዎች በመሄድ የሞራልና የስንቅ ድጋፍ ማድረጉን ገልጿል። የእግር ኳሱ ንጉስ ዲያጎ ማራዶና አረፈ። ማራዶና ስልሳኛ ልደቱን ባከበረ አንድ ወር ባልሞላ ጊዜ ውስጥ ነው በትላንትናው ዕለት ከዚህ ዓለም በሞት የተለየው። በዓለም ዙሪያ ባሉ የእግር ኳስ አፍቃሪዎች ዘንድ እጅግ የገነን አድናቆት ያተረፈለትን አስገራሚውን የእግር ኳስ ጥበቡን ያህል በተለይ በኋላኛው ህይወቱ ግላዊ ፈተናዎቹ የመገናኛ ብዙሃን ትኩረት ይስቡ እንደነበር ተገልጿል። ዲያጎ አርማንዶ ማራዶና የደረሰበትን የልብ ድካም ህመም ተከትሎ ነው ከከተማ ወጣ ብሎ ከሚገኘው የመኖሪያ ቤቱ ማረፉን ሲያስታምሙት የነበሩ የቤተሰቡ አባላት ትላንት ያረጋገጡት። ማራዶና ለአያሌ አርጀንቲናውያንና በዓለም ዙሪያ ለሚገኙ የስፖርቱ አፍቃሪዎች ማንነቱ እንዲህ በቀላሉ ሊገለጽ የማይችል ልዩ ሰው እንደነበር ብዙዎች ይመሰክራሉ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በአስተዳደራቸው የመጀመሪያ ቀናት የብሔራዊ ጸጥታ አማካሪያቸው ለነበሩት ለጄኔራል ማይክል ፍሊን ምህረት ሰጡ። በዚህም ፕሬዚዳንቱ ኢፍትሃዊ ሲሉት የነበረው የፍሊን የወንጀል ክስ ሂደት ተደምድሟል። ዲሞክራቶች ግን ተግባሩ የህግ የበላይነትን የሸረሸረ ተግባር ነው ሲሉ አጥብቀው ነቅፈዋል። ትራምፕ ትላንት በትዊተራቸው ለጄኔራል ማይክ ፍሊን ምህረት ስሰጥ ታላቅ ክብር ይሰማኛል ብለዋል። የተወካዮች ምክር ቤት አፈ ጉባኤዋ ዲሞክራቷ ናንሲ ፔሎሲ ፍሊን በብሔራዊ ጸጥታችን ላይ ለፈጸሙት ከባድና አደገኛ ጥሰት ተጠያቂ ሊደረጉ ይገባል ሲሉ ተናግረዋል። ወደ ኮሮና ዜናዎች ስናልፍ ትላንት ረቡ ዩናይትድ ስቴትስ ውስጥ ከምንጊዜውም የበለጠ በኮቪድ-19 ሳቢያ ህይወታቸው ያለፈ ቁጥር መመዝገቡ ታውቋል። በዕለቱ ከ2000 በላይ ሰዎች በበሽታው ሳቢያ ህይወታቸው ያለፈ ሲሆን በቫይረሱ አዲስ ተያዦች ቁጥርም እንዲሁ ትላንትና ከ200 ሺህ በላይ ተጨማሪ ሰዎች መገኘታቸውን የተዘገበው ይህም ከእስከዛሬው የበለጠ ቁጥር ሆኖ ተመዝግቧል። በኮቪድ-19 ምክንያት ሆስፒታል የገቡት ቁጥርም እስከ ትላንት ድረስ ከ89 ሺህ ማለፉ ታውቋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ ቤተሰቦችና ጓደኞች ከያሉበት ተጉዘው አብረው የሚያሳልፉት የምስጋና ቀን ወይም ታንክስ ጊቪንግ ዴይ በዓል ኮሮና ቫይረስ ይበልጡን ይዛመታል የሚል ስጋት ፈጥሯል። የበርካታ ክፍለ ግዛቶች ባለስልጣናትም የኮሮና ቫይረስ መዛመትን ለመክታት አዳዲስ የእንቅስቃሴ ገደብ እርምጃዎችን እየወሰዱ ናቸው። ይሁንና የኒውዮርክ አስተዳደር የቫይረሱ መዛመት በበረታባቸው አካባቢዎች በሚገኙ ቤተ እምነቶች መገኘት የሚችሉ ምዕመናን ቁጥር ላይ ያወጣውን ገደብ ጠቅላይ ፍርድ ቤቱ ጊዜያዊ እግድ ጥሎበታል። አገረ ገዢ አንድሩ ኮሞ ያወጡትን ገደብ በመቃወም የኒውዮርክ ብሩክሊን ቀበሌ የካቶሊክ ቤተ ክርስቲያንና ሁለት የወግ አጥባቂ አይሁድ ቤተ እምነቶች ያስገቡትን አቤቱታ የጠቅላይ ፍርድ ቤቱ ዳኞች አምስት ለአራት በሆነ የድምፅ አብላጫ ደግፈውታል። የቤተ እምነቶቹን ቅዋሜ ደግፈው ድምጽ የሰጡት ዳኞች የኒውዮርክ አስተዳደር በዚያው መመሪያው የምግብና ሌላም አስፈላጊ ዕቃ ንግድ ቤቶች የፈለጉትን ያክል ደንበኛ እንዲያስተናግዱ ፈቅዶ ቤተ እምነቶቹን በአስርና ሀያ አምስት ምዕመናን እንዲወሰኑ ማዘዙ አግባብነት ያንለ ሆኖ አላገኘ ነውም ብለዋል ተገኝተዋል። ከወግ አጥባቂ ዳኞቹ ጋር ድምጽ ያልሰጡት ብቸኛው ወግ አጥባቂ ዳኛ የጠቅላይ ፍርድ ቤቱ ሰብሳቢ ዳኛ ጆን ሮበርትስ ናቸው። ዳኛ ሮበርትስ የህዝብ ጤና ጥበቃ ባለስልጣናት ለህዝብ ጤና ይበጃል ያሉትን እርምጃ መከልከል ከባድ ነው ብለዋል። ደቡብ አፍሪካ በጾታዊ ጥቃትና በኮቪድ-19 ምክንያት ህይወታቸውን ያጡ ዜጎቿን ለማሰብ የአምስት ቀን የሐዘን ጊዜ አውጃለች። የሐዘን ወቅቱ የጀመረው ትላንት ረቡዕ በዋለው በሴቶች ላይ የሚፈጸም ጥቃት ማስወገጃ አለም አቀፍ ቀን መሆኑ ታውቋል። የአሜሪካ ድምጽ ያናገረው የፕሪቶሪያ ነዋሪ ሴምፔ እርሱና ሌሎቹ ወንዶች ጓደኞቹ ሀገሪቱ ላይ የተሰራፋውን በሴቶች ላይ የሚፈጸም ጥቃት ስለሚወገድበት መንገድ እንደሚነጋገሩ ገልጿል። ሌላው ደቡብ አፍሪካ የተጠመደችበት ችግር የኮቪድ-19 ወረርሽኝ ሲሆን እስካሁን በበሽታው ሳቢያ 21083 ዜጎቿ ሞተዋል። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኙሽ የቆየ ነኝ። ለቀሪዎች የጋቢና ፕሮግራሞች ወደ ሂደል መልሳችሁ ለዜናዎቹ ስመኝሽ የቆየን አመሰግናለሁ። የምሽቱ አስተናጋጃችሁ ኤደን ገረመ ነኝ። ጋቢና ቤዬ መደመጡን ይቀጥላል። አሁን ወደ ቀዳሚው የዕለቱ ርዕስ ስንሻገር ኢትዮጵያ መንግስት በሰሜኑ የሀገሪቱ ክፍል እያካሄደ እንደሆነ የሚገልጸው የህግ ማስከበር ዘመቻ ፍጻሜውን ሊያገኝ መሆኑን አስታወቀ። የዘመቻው ማጠናቀቂያ በሆነችው መቀሌ ከተማና ነዋሪዎቿ ላይ ጉዳት እንዳይደርስ ጥንቃቄ እንደሚደረግም ጠቅላይ ሚኒስትር አብይ አህመድ ገልጸዋል። በዚህ ዙሪያ መለስካቸው አመሃ ዘገባ አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ ገጻቸው እንደገለጹት ከሳምንታት በፊት በትግራይ ክልል ተጀምሯል ያሉት ህግ የማስከበር ዘመቻ የመጨረሻው ምዕራፍ ዛሬ መጀመሩን ገልጸዋል። ጠቅላይ ሚኒስትሩ እንዳብራሩት ይህ የመጨረሻው ምዕራፍ ውጊያ ከመጀመሩ በፊት በተቃራኒ ወገን ያለው ኃይል አባላት እጃቸውን እንዲሰጡ በተቸረው የ72 ሰዓት ጊዜ በመጠቀም በሺዎች የሚቆጠሩ የትግራይ ልዩ ኃይልና የሚሊሽያ አባላት እጃቸውን ለመከላከያ ሰራዊት ሰጥተው ገብተዋል። በእሳቸው አገላለጽ በርካታ የትግራይ ወጣቶች የህወሀትን እኩይ ዓላማ ተረድተው ከጥፋት እጃቸውን ሰብስበዋል። ጠቅላይ ሚኒስትር አብይ በዚህ መልእክታቸው እንደዘረዘሩት ይህ የመጨረሻ ድሬት ሰጥተው ለሁለት ዓላማ ነው። የመጀመሪያው ወንጀለኛው ጁንታ ያሉት ቡድን በሰላም እጁን ለመፍጠት ፈቃደኛ ከሆነ ዘመቻውን በማጠናቀቅ ህግን በአነስተኛ ዋጋ ለማስከበር ነበረ ብለዋል ሁለተኛው ደግሞ የህወሓት የጥፋት ዓላማ ዘግይቶም ቢሆን የገባው አንድም ሰው ከተገኘ ያንን ሰው ለማትረፍ እንዲቻል ነው ሲሉ ገልጸዋል አጥፊ ቡድን ያሉት የህወሓት አመራር በዚህ ሁሉ ድል ስላልተጠቀመ የመከላከያ ሰራዊት የመጨረሻውንና ሶስተኛውን የዘመቻ ምዕራፍ እንዲፈጽም ትእዛዝ ተሰጥቶታል ብለዋል። በመጨረሻም ንጹሐን ነዋሪዎችና መቀሌ ከተማ የከፋ ጉዳት እንዳያገኛቸው የተቻለው ጥንቃቄ ሁሉ እንደሚደረግ ገልጸው ህዝቡም ወንጀለኛ ካሉት ቡድን ራሱን በመነጠል ከመንግሥት ጥረት ጋር እንዲተባበር ጥሪ አቅርበዋል። በሌላ ዜና ደግሞ የፌዴራል መንግስት በተቆጣጠራቸው የትግራይ ክልል አካባቢዎች ሰብአዊ ድጋፍ እያቀረበ እንደሆነ የጠቅላይ ሚኒስትሩ ጽህፈት ቤት አመለከተም። ይህ ስራ ከሚመለከታቸው አካላት ጋር በመሆን ሰብአዊ ድጋፍ ለሚያስፈልጋቸው ዜጎች ሁሉ እንደሚሰጥ የሚናገረው የጽህፈት ቤቱ መግለጫ የፌዴራሉ መንግስት ይህን ተግባር ለመፈጸም ቁርጠኛ መሆኑን ገልጸዋል። አክሎም ሰብአዊ ድጋፍ ለማድረግ የተቋቋመው የቴክኒክ ኮሚቴ ባለፈው ሳምንት የዳሰሳ ጥናት እንዳደረገና በዚህ መሰረትም በሰላም ሚኒስቴር አስተባባሪነት አስፈላጊውን ድጋፍ ከቀያቸው ለተፈናቀሉ ዜጎች እየተደረገ እንደሆነ አስታውቋል። የፌዴራል መንግሥት በተቆጣጠራቸው ትግራይ ክልል አካባቢዎች የምግብ መድኃኒት፣ ንጹሕ ውሃና ሌሎች ምግብ ነክ ያልሆኑ ድጋፎች የምደረግ መጀመሩንም መግለጫው አስታውቋል። በመጨረሻም የተፈናቀሉ ዜጎችን ሁሉ ለመርዳት ዝግጁ መሆኑን የገለጸው መንግስት የተባበሩት መንግስታት ድርጅት ኤጀንሲዎችን ጨምሮ የዜጎችን ደኅንነት ለመጠበቅና ለመድገፍ ፍላጎት ካላቸው ድርጅቶች ጋር ለመስራት ያለውን ፈቃድ ገልጸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስ ካቸው አምሀን ለዘገባው እናመሰግናለን። መንግስት በሕወሓት ቡድን ላይ ከጀመረው ህግ ማስከበር ዘመቻ ጎን ለጎን ቡድኑ የሚያደርገውን ኢሰባዊ ድርጊት ለዓለም አቀፉ ማህበረሰብ ማሳወቅ ቀዳሚ ስራው እንዲሆን የአማራ ዴሞክራሲያዊ ኃይል ንቅናቄ ኢድሃን ጠየቀ። ንቅናቄው ሰሞኑን የኢትዮጵያ መከላከያ ሰራዊት በተቆጣጠራቸው አንዳንድ ቦታዎች በመሄድ የሞራልና የስንቅ ድጋፍ ማድረጉንም ገልጿል። አስቴር ምስጋናው ዝርዝር አላት። የአማራ ዲሞክራሲ ኃይል ንቅናቄ አዲሃን ዛሬ በሰጠው ጋዜጣዊ መግለጫ ህወሀት እየፈጸመ ያለውን ኢሰብአዊ ድርጊትም ለዓለም አቀፉ ማህበረሰብ ይፋ እንዲደረግ የንቅናቄው ስራ አስፈጻሚ አቶ ጌታቸው ወረደ በመግለጫው ገልጸዋል። ህገወጡ የተነጁንታ ካለፉት ዓመታት በተለየ ሁኔታ በአማራ ህዝብ ላይ ብሎም በኢትዮጵያ ያደረሰውን ቁሳዊና ሰብአዊ ውድመት ለአንዴና ለመጨረሻ ጊዜ ለማስወገድ የሚደረገው ትግል የህልውና ትግል መሆንን እየገለጽን በስኬትና በአጭር ጊዜ እንዲጠናቀቅ መንግስት በከፍተኛ ኃላፊነት መንፈስ በብቃት መወጣት እንዳለበት ማሳሰብ እንወዳለን። የህግ ማስከበሩን ተግባር የሚጻረሩ የውጭ ኃይሎችን ተገቢውን የዲፕሎማሲያዊ ስራ በመስራት ጫናውን መቀልበስ ይኖርበታል። በተጨማሪም የትግነ ቡድን የፈጸመውን ወንጀል ለዓለም ህዝብ ገልብጦ በማቅረብ የደረሱልኝ ጥሪ እያሰማ ነው። በመሆኑም በእኛ በኩል እውነታውን በመረጃና ማስረጃ በማስደገፍ ለዓለም ማህበረሰብ ማሳወቁን አጠናክረን እንቀጥላለን። የትነግ ቡድን ስልጣን ላይ እያለና ወደ መቀሌ ካፈገፈገ ጀምሮ በአጠቃላይ የፈጸማቸው ወንጀሎች በዝርዝር ለሕዝብ እንዲቀርቡ በየደረጃው ያሉ ወንጀለኞች ለሕዝብ እንዲቀርቡ አጥብቀን ማሳሰብ እንወዳለን። መላው ኢትዮጵያ እንዲሁም ወልቃይትና ራያ የሚገኙ የጅምላ መቃብሮችን የማፈላለግ እንዲሁም የትግነግ የዘር ማጥፋትና ማጽዳት ወንጀል ሰለባ የሆኑ ሰዎችን የማፈላለግና ወንጀሉን የማጋለጥ ስራ በሰፊው ተሰርቶ ተበዳይ ወገን ፍትህ ማግኘት እንዲችል እናሳስባለን። ንቅናቄው በማይካድራ የተፈጸመውን ጥቃትም አውግዟል። አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል። የንቅናቄው ሊቀመንበር አቶ ተስፋውን አለምነህ እንደሚሉት ደግሞ በማይካድራ የተፈጸመውን ጥቃት ንቅናቄው አውግዟል። አጥፊዎችም ለፍርድ እንዲቀርቡ ጥሪ አቅርቧል። ትህነግ በግልባጩ የራሱን ወንጀል ከሚገባው በላይ በማጮህ በማይካድራ ያለውን የዘር ማጥፋት ወንጀል ሌሎች እንደፈጸሙት ለማስመሰል ዓለም አቀፍ ሚዲያዎችን፣ ሌሎችን አክስሶችን እየተጠቀመ ነው ያለው። ይህ ደግሞ ከፍተኛ የሆነ ወንጀል ነው። ስለዚህ መንግስት አለም አቀፍ ያሉ ሚዲያዎች በመጠቀም የዲፕሎማሲ ጫናዎች በመጠቀም በከፍተኛ መስራት መቻል አለበት። የህግ ማስከበሩን ተግባር ጎን ለጎን የአለም አቀፍ ማህበረሰቡንም ወይም ብዥታ ስላለ ይህንን ብዥታ ደግሞ እኛም እንደ ድርጅት በመረጃና በማስረጃ አስደግፈን ለአለም አቀፍ ማህበረሰቡ ባገኘነው አጋጣሚ ሁሉ ማገለጻችንን አጠናክረን እንቀጥላለን። ከዚህ ባለፈ ግን መንግስት እንደ መንግስት አሁን እየወሰድ ያለው ህግ የማስከበር እርምጃ በከፍተኛ ጥንቃቄ በስኬት እንዲጠናቀቅ ከፍተኛ ጥንቃቄ እያደረገ ነው ያለው። ይህንንም በበጎ መልኩ ነው የምናየው። ዞሮ ዞሮ የንጹሀን የዜጎችን ህይወት ለመታደግ አሁንም ጥንቃቄውን እንዲቀጥል አጥብቀን እናሳስባለን። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። ባለፉት ሳምንታት ከኢትዮጵያ ትግራይ ክልል እየተሰደዱ ሱዳን የሚገቡ ተፈናቃዮች ቁጥር መብዛት የኮሮና ቫይረስ ወረርሽኝን ሊያባበስ ይችላል ሲሉ በምስራቅ ሱዳን ጋዳሪፍ ከተማ የሚገኙ የጤና ባለሙያዎች ስጋታቸውን ገልጸዋል። የአሜሪካ ድምጹ ዘጋቢያችን ማይክል አቲት ከካርቱም ያደረሰንን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሱዳን መግባታቸውን ተከትሎ እየተፈጠረ ባለው መጨናነቅ በጋዳሪፍ ከተማ የሚገኙ የጤና ባለሙያዎች የኮሮና ቫይረስን ጨምሮ ሌሎች የጤና ችግሮች ሊፈጠሩ ይችላሉ ሲሉ ስጋታቸውን እየገለጹ ነው። በሱዳን የጤና ሚኒስቴር ዳይሬክተር የሆኑት አሚራ ሃሺም አልጋዳል በሱዳን ለሚገኝ የዜና ወኪል እንደተናገሩት ባለፈው ሳምንት የጤና ባለሙያዎች አምስት በኮሮና ቫይረስ የተያዙ የከተማዋን ነዋሪዎች ማግኘታቸውንና ከነዚህ ከእነዚህ ውስጥ ሁለቱ በቫይረሱ ምክንያት ጽኑ ህመም ላይ መሆናቸውን ገልጸዋል። የጤና ሚኒስትር ዳይሬክተሯ ታማሚዎቹ ተለይተው ሕክምና እየተደረገላቸው መሆኑን ጠቅሰው ወረርሽኙ በተለይ ወደ ስደተኞቹ እንዳይዛመት የጤና ባለሙያዎቹ ጥረት እያደረጉ መሆኑን ገልጸዋል። ከኮሮና ወረርሽኙ በተጨማሪም የጤና ባለሙያዎቹ ሌሎች እንደ የመተንፈሻ አካል ኢንፌክሽን ተቅማጥና ወባ የመሳሰሉ በሽታዎችን በከተማዋ ነዋሪዎች ዘንድ እያገኙ መሆኑንም ሀሺም ይገልጻሉ። እጅግ አስከፊው ነገር በገዳሪፍ ከተማ ዙሪያ ያሉ አንዳንድ መንደሮች ቀድሞውንም በኮቪድ-19 ተጠቅተው የነበሩ መሆናቸው ነው። አሁን ደግሞ ብዛት ያላቸው ስደተኞች ወደ ኡምራክባ አካባቢ እየመጡ ነው። ስለዚህም በቦታው ላይ ምናልባትም በቫይረሱ የተያዙ ሰዎች ሊገኙ ስለሚችሉ በአስቸኳይ ለይቶ ማቆያ ማዘጋጀት ያስፈልጋል። በትግራይ ክልል ያለው ግጭት የሸሹ ከአርባ ሺህ የሚበልጡ ኢትዮጵያውያን ስደተኞች ሱዳን ውስጥ በሚገኙት ካሳላ፣ ጋዳሪፍ እና ብሉ ናይል የተሰኙ ከተሞች እንደ ሰፈሩ የተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር አስታውቋል። ከተማዎቹ የራሳቸውን ዜጎች ሕይወት ለማዳን መድኃኒት ማቅረብ እንኳን የሚቸገሩ ናቸው የሚሉት ሀሺም፣ እጅግ የከፋ የሰብአዊ ቀውስ ሲሉ የጠሩትን ችግር ለማስተናገድ አቅም እንደሌላቸው ይናገራሉ። ስደተኞቹ አሁን የሚገኙት በተወሰነች ቦታ ላይ እጅግ ተፋፍገው ነው። ይሄ ደግሞ ለጤናቸው አስጊ ነው። መጠለያ ጣቢያዎቹም በንጽህና አጠባበቅ መስፈርት መሰረት መሰራት ነበረባቸው። እስካሁን ድረስ ግን መጠለያዎቹ ንጽህናን ባማከለ መልኩ በትክክል እየተሰሩ አይደለም። በሱዳን የሚገኘው ሜርሲ ኮርፕስ ወኪል የሆኑት አርቲስ ኑር ድርጅታቸው አምራ ኩባ በተሰኘው ቦታ ላይ የግል ጤና ጣቢያ ከፍቶ አሳሳቢ የጤና ችግር ላለባቸው ስደተኞች አገልግሎት እየሰጠ መሆኑን ትላንት በደቡብ ሱዳን ለሚገኘው ኢንፎከስ ሚዲያ ተናግረው ነበር። አገራቸው ሁለተኛ ዙር የኮሮና ቫይረስ ወረርሽኝ እየተከሰተ መሆኑን የሚያስረዱት ሀሽም ግን በሺዎች የሚቆጠሩ ኢትዮጵያውያን ስደተኞች መምጣታቸው የጤና ችግሩን ያባብሰዋል ይላሉ። አስከፊ የጤና ችግር ባለበት በአሁኑ ወቅት ካለማቋረጥ እየገቡ ያሉት ስደተኞች በገዳሪፍ ከተማ ነዋሪዎች ጤና ላይ ተጽዕኖ ያሳድራሉ። በአካባቢው ከታዩት የጤና ችግሮች አንጻር የጤና ሥርዓታችን ከአሁኑ አስቸጋሪ ሁኔታ ውስጥ እየገባ በመሆኑ አስቸኳይ መፍትሄ ያስፈልገዋል። ሀሺም ለስደተኞቹ በተደረገ ቅድመ ምርመራ የኤች አይቪና የሄፒታይትስ በሽታዎች ያሉባቸው ሰዎች እንዳሉ ማረጋገጣቸውን ይናገራሉ። የጤና ችግሩ ከቁጥጥር ውጪ ከመሆኑ በፊትም የሰብአዊ እርዳታ ሰጪ ድርጅቶች በአስቸኳይ ጣልቃ እንዲገቡም ጠይቀዋል። ስመኝሽ፣ የቆየን እናመሰግናለን። ከጋቢና ቪኦኤ ጋር ያላችሁት። አሜሪካውያን ዛሬ እያከበሩት ስላሉት የምስጋና ቀን ትላንት በቴሌቪዥን ንግግር ያደረጉት ተመራጩ ፕሬዝዳንት ጆ ባይደን ህዝባቸው ኮሮና ቫይረስን ለማሸነፍ እያደረገ ባለው ትግል ውስጥ አብሮ እንዲቆም ጥሪ አድርገዋል። ጆ ባይደን ንግግራቸውን ያደረጉት ዩናይትድ ስቴትስ ባለፉት ወራት አይታው በማታውቀው ሁኔታ ኮቪድ-19 እጅግ በተንሰራፋበትና የሞቱን መጠን ባሻቀበበት ወቅት ነው። ሪፖርተራችን ፓትሲ ዊዳስኩራ ከዋይት ሀውስ ያጠናቀረችውን ዘገባ ሰለሞን አባተ እንደሚከተለው ያሰማናል። ኮሮና ቫይረስ በድፍን አሜሪካ ነግሶ፣ የሚያዘው የሚያዘውና በኮቪድ-19 ምክንያት የሚሞተው ቁጥር ፈጥኖ እያሻቀበ ነው። የጤና ባለሥልጣናቱ ደጋግመውና አበርትተው ቢያስጠነቅቁም ጩኸታቸውን አልሰማ ያለው ሰው ጥቂት አይመስልም። ምክራቸውን እየረገጠ ለበዓሉ ከዘመድ ወዳጅ ለመገናኘት በብዛት ሲጓጓዝ ሰንብቷል። ተመራጩ ፕሬዚደንት ጆ ባይደን ትናንት በቴሌቪዥን ቀርበው ለሕዝባቸው ባደረጉት ንግግር እባካችሁ መስዋዕት ክፈሉ፣ የቫይረሱን መንሰራፋት ለማቆም ጥረቶቻችንን ከማጠናከር አንቦዝን፣ አንታክት ብለዋል በመታከት እጃችሁን አትስጡ። ይህንን ቫይረስ ማሸነፍ እንደምንችልና እንደምናሸንፈው አውቃለሁ። አሜሪካ በዚህ ፍልሚያ አትሸነፍም ብለዋል ተመራጩ ፕሬዝደንት። በሌላ በኩል ደግሞ ተቀማጩ ፕሬዝደንት ዶናልድ ትራምፕ ከትናንት በስቲያ ዋይት ሐውስ ውስጥ በተከናወነ ሥነ ሥርዓት ልማዳዊ ተግባራቸውን ፈጽመዋል። ኮርን እነሆ ሙሉ ምህረት አድርጌ ልሻለሁ። ፕሬዚደንቱ ለበዓሉ ፍሪዳ ለቀረቡት ስማቸው ኮርን እና ኮቢ ለሆነ ተርኪዎች ነው ምህረት ያደረጉት። የምህረቱን የዘልማድ ታሪክ ከዚህ ዘገባ ቀጥሎ ትሰማላችሁ። ፕሬዚደንቱ ቀጥለውም የምስጋና ቃል አሰሙ። በዚህ የምስጋና ወቅት ከቻይና ቫይረስ ጋር ፍልሚያ ውስጥ ለገባችሁ ዶክተሮች፣ ነርሶች፣ የጤና ጥበቃ ሠራተኞች፣ ሳይንቲስቶች ዘላለማዊ ምስጋና እናቀርብላችኋለን። ወረርሽኙ ፈጥኖ እንዲያበቃ ስለሚያደርጉት ክትባቶችና ሕክምናዎችም እናመሰግናለን። ፕሬዚደንት ትራምፕ ኮሮና ቫይረስን የሚጠሩት ቻይና ቫይረስ እያሉ ነው። ምንም እንኳ ተርኪ ለኢትዮጵያ ፋሲካ ዶሮ የሆነችውን ያህል ለዚህ የምስጋና ቀን በዓል ዋናዋ ገበታ ብትሆንም ዘንድሮ ግን በብዙ ቤተሰቦች ማዕድ ላይ የመገኘቷ ነገር እጅግ አጠራጣሪ ነው። ኮቪድ-19 ባስከተለው ጦስ ምክንያት የአሜሪካውያን የምግብ ዋስትና ጉዳይ እየተሸረሸረ መጥቷል። በየምግብ ባንኩ የሚታየው ሰልፍ ለኪሎ ሜትሮችና ለሰዓታት የረዘመ ነበር። የሺካጎ ነዋሪዋ ሜሪ ፌቬላ አንዷ ተጎጂና ተረጂ ነች። There's really no way to have money coming in if you're not working. ካልሰራህ እኮ ገንዘብ የምታገኝበት ሌላ መንገድ የለም። ሁለት መቶ የምግብ ባንኮች ያሉት አሜሪካን እንመግብ የሚባለው ግብረ ሰናይ ድርጅት በያዝነው የአውሮፓ አመት ውስጥ ሀምሳ ሚሊዮን አሜሪካውያን ለረሃብ ሊጋለጡ እንደሚችሉ ተንብየዋል። ይህ ቁጥር ከወረርሽኙ በፊት ሰላሳ አምስት ሚሊዮን አካባቢ ነበር። አሁን ወደ አስራ ሶስት ሚሊዮን አሜሪካውያን ለኮሮና ቫይረስ ተጋልጠዋል። ሁለት መቶ ስድሳ ሺህ ሰው በኮቪድ-19 ምክንያት ሞቷል። መጪው የክረምት ጊዜ ደግሞ ይበልጥ አስፈርቷል። ስጋቱ የቫይረሱ መተላለፍ እርሱንም ተከትሎ የሚሞተው ሰው ቁጥር በብዙ ሊጨምር ይችላል ነው። ታንክስጊቪንግን እያከበራችሁ ያላችሁ እንኳን አደረሳችሁ፣ ምስጋና ይሁን በያላችሁበት። እባክዎ የባለሙያዎቹን ምክር ይስሙ። አይጓዙ። ለዘንድሮ አትሰባሰቡ፣ አትቀራረቡ፣ አትጨባበጡ፣ አትተቃቀፉ። የአፍና የአፍንጫ መሸፈኛውን በንጽሕና ይዘው ከተቻለ አንድ ጊዜ ብቻ እየተጠቀሙ በጥንቃቄ በማስወገድ ራስዎን ከበሽታና ከአደጋ ያለመታከት ይከላከሉ። የእጆችዎን ንጽሕና በውሃና በሳሙና ወይም በአልኮሆል ዘወትር ይጠብቁ። ግዴለሾችን ይገስጹ ወይም አይቅረቧቸው። በጤናውና በሕይወቶ ይሉኝታ አይኑሮ። Far and near we travel home. Blessed that we are able, grateful for this sheltered place with light. ሰለሞን አባተና ፓትሲን እናመሰግናለን። በየዓመቱ የህዳር ወር ማብቂያ የመጨረሻው ሐሙስ ለት በአሜሪካውያኑ ዘንድ የሚከበረው የታንክስ ጊቪንግ ወይም የምስጋና በዓል ቤተሰቦች የሚሰባሰቡበት ትልቅ አውዳመት ነው። ኑሯቸውን በአሜሪካ ያደረጉ ኢትዮጵያውያንም ይህንን በዓል ተሰባስበው በመገናኘት ያከብሩታል። ጩኒ ሙላትና አስራ ሁለት የሚሆኑ ወንድምና እህቶቿም በየአመቱ ልጆቻቸውን በመያዝ የሚያከብሩትና በጉጉት የሚጠብቁት አውዳመት መሆኑን ይገልጻሉ። ይሁንና ዘንድሮ በኮቪድ-19 ምክንያት ይህንን ማድረግ አልቻሉም። ከጩኒ ሙላት ጋር ቆይታ አድርጌ ነበረ፣ እንደሚከተለው ተጠናቅሯል። ጩኒ ሙላትና አስራ አንድ የሚሆኑ ወንድምና እህቶቿ የሚኖሩት ካሊፎርኒያ ግዛት ቤ አካባቢ ነው። አሜሪካ ከገቡ ወደ ሰላሳ ዓመት አስቆጥረዋል። አብዛኞቹም አግብተው ወልደዋል። ታዲያ በአንድ አካባቢ ይኑሩ እንጂ ሁሉም ሰው በአንድ ጊዜ በአንድ ቦታ ለመሰባሰብ ሁኔታዎች ስለማያመቹ ያ እድል አይፈጠርም። ይሁንና የአሜሪካውያኑ የምስጋና በዓል ተንክስ ጊቪንግ ግን ሁሉም ቤተሰብ ከያለበት እንዲሰባሰብ እድሉን እንደሚፈጥር ጩኒ ትናገራለች። ታንክስጊቪንግ በየአመቱ ሁሉ የሚከበረው መሪያ ብርሃኔ ትባላለች። ሰው የምናከብረው እና በጣም ትልቅ ደስ የሚል አመት በዓል ነው። እየተሰባሰብ የምናመሰግንበት ጊዜ ነው። ቤተሰባችን ትልቅ ነው። ወንድምና ሰሁለትነን ሁላችንም አግብተን ወልደን በአጠቃላይ ወደ ሰላሳ አምስት እንሆናለን። ከአስራ ስምንት በላይ የሚሆኑ ትልልቅ ሰዎች ግማሹ ቢሆንም፣ ከአስራ ስምንት በታች ያሉ ደግሞ ህጻናቶቹ ከአንድ አምስት ከአስራ ስምንት የሚሆኑ ወደ አስራ ስምንት ልጆች ይሆናሉ። ሁላችንም ቤሪያ ውስጥ ነው የምንኖረው። ግን እዚህም ብንኖርም በኑሮ የተነሳ ሁሌ አንገናኝም እና እዚህ ሀገር ወደ ሀያ ምናምን አመት ስንኖር በየአመቱ የምንገናኝበት ጊዜ ና ሰለሬት የምናደረገው አመት በዓል ስለሆነ ትልቅ አመት በዓል ነው፣ የምስጋና በዓል ወይም ቴንክስ ጊቪንግ። ግን ልዩ የሚያደርገው ለበዓሉ በልዩ ሁኔታ ተብሎ የሚዘጋጀው ተርኪ የተሰኘው ምግብ ሲሆን ጩኒ በዚህ ሂደት ላይ ሁሉም ቤተሰብ እንደሚሳተፍና ከምሽቱ አስራ ሁለት ሰዓት ጀምሮ እራት በመብላትና በሳቅና በጨዋታ የሚጀምረው ምሽት አንዳንዴ እስከሚቀጥለው ቀን ጠዋት ድረስ እንደሚዘልቅም ትናገራለች። በብዛት ወደ ስድስት ሰዓት አካባቢ ድነር ይጀምራል። አንዳንድ ጊዜ እስከ ሁለት ሰዓት እስከ ሶስት ሰዓት ጊዜ የምንሄድበት ጊዜ ነው። ተንክስጊቪንግ ሁሉ ህጻናቶቹ ከከዝኖቻቸው ጋር እሷ ቤት ነው የሚያድሩት እና በቃ ትልቅ ድነር የሚሆንበት ጊዜ ነው እና ብናከብሩ ልክ እንደ አሜሪካፊ ተሰርቶ ማክ ኤንድ ቺዝ እና ግሬቪ በያም ሁሉ ነገር ትልቅ ድነር አድርገን የምንበላበት ጊዜ ና የተለያየ አመት የተለያየ ሰው ይሰራልና ሁለት አመት የሚያስብ ባሌ ይሰራ ነበርና ምናልባትም ሰርቲ መንለው ነበር ሳስበው። ግን ሁሉም እህቶቼ ይሰራሉ፣ እኔ እሰራለሁ። የተለያየ ድግስ ነገር ተፈንዘን እንመጣለን። ሁሉም ይሳሰባሉ። እግዚአብሔር የምናመሰግንበት ጊዜ ነው እና የምንገናኝበት ጊዜ ነው። ጩኒ ቴንክስጊቪንግ ላይ የልጆቹን ጨዋታና የቤተሰቡን መሰባሰብ ብትናፍቅም ዘንድሮ ግን በኮቪድ አስራ ዘጠኝ ምክንያት ይህን ማድረግ አልተቻለም። ልዩ የሚያደርገው ላይክ ከዛ ባስበሽ ልጆቹ ሲጫወጡ ሲሯሯጡ ነው ላይክ የተርኪ ሽታው ሰው በቃ ሲሳሳምትት ና ሰው ሲገባ ስታቅያቸው ስትሰሚያቸው ልጆቹ ሲገናኙ ከዝን ለከዝን ሲገናኙ የነሱን ደስታ ማየት በዚህ አመት ምስማረገው ነገር ይመስለኛል። ዋናው ነገር ጤንነታችንን መጠንቀቅ ነው። ምክንያቱም ሰላሳ አምስት ሰው ስትሆኝ ብዙ አይነት ነገር አለ ጤና ጉላሽ ይኖር ይችላል እድሜ ተለቅ ያለ ሰው እዛ ውስጥ ሊኖር ስለሚችል በዚህ ጊዜ ተጠንቅቀን አለመገናኛታችን ነው ማየው ከሁሉም ነገር የምስጋና በዓልን ከባለቤቷ ና ከልጆቿ ጋር ለማክበር አነስ ያለ ራት በማዘጋጀት ላይ ያለችው ጩኒ ከወንድምና ከእህቶቿ ጋር በዙምና በፌስታይም በቪዲዮ እየተያዩ አመት ባሉን ለማሰብ ምሽት ላይ ቀጠሮ ይዛለች። ዘንድሮ የምታመሰግንበት ሁነኛ ምክንያቷም ሁሉም ጤነኛ ሆኖ በኮቪድ ሳይያዙ መቆየታቸው እንደሆነም ትናገራለች። ዛሬ ድነር እናረጋለን ቤት ውስጥ ከልጆቼ ጋርና ከባሌ ጋር እና ወንድሞቼን እና ሀይቶቼን ሜዲ ቴስትይል እና ዝም ደግሞ በኋላ ለማድረግ እናስባለን። ዘንድሮ በጣም የማመሰግነው እግዚአብሔርን ለዚህ ዓመት ለጤና ስላለን እና ይሄ መጥፎ በሽታ ስላረሰብን እግዚአብሔር በጣም አመሰግነዋለሁ። እና ዋናው ጤና እና ደስታ ለሁሉም ሰው ደግሞ እመኛለው። በአሜሪካ በህዳር ወር መጨረሻ ላይ ከቤተሰቦቻቸው ጋር ለመገናኘት ወደ ተለያየ ቦታ በሚጓጓዙ ሰዎች ምክንያት የአውሮፕላን በረራዎች በአስራ አምስት በመቶ የሚጨምሩ ሲሆን፣ ዘንድሮ ግን ሰዎች በያሉበት ሆነው በዓሉን እንዲያከብሩ የጤና ባለሙያዎች እና ባለስልጣናት እያሳሰቡ ነው። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ አድማጮቻችን ከእኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ዝግጅታችንን እዚህ ላይ ያጠናቀቅን በዝግጅቶቻችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን ቪ አምሃሪክ ላይ ለጋቢና ቬ በማለት አድርሱን ስመኝሽ የቆየ በዜናዎቹ ኤልያስ አስማረ በቅንብሩ ትዝታ በላቸው በአርቶቱ እንዲሁም እኔ ኤደን ገረመው በመስተንግዶ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽደናል በነገው ምሽት እስከምንገናኝ ድረስ ደናደሩ